ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም፣ ጤና ይስጥልን የሀገር ልጆች ምድር እስከ ህዋ ስለ ህዋና ምንነቱ ስለ ምድርና ከባቢዋ የምንማማርበት ሳምንታዊ ፕሮግራም ከኤፍኤም አዲስ 97 ነጥብ አንድ ክቡራትና ክቡራን እያደመጣችሁን በመሆኑ ደስ ይለናል፣ እናመሰግናለንም። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አብረን እንቆይ። በባለፈው ሳምንት ፕሮግራማችን ስለ ህዋና ይዘቱ ማለትም በህዋ ውስጥ ስላሉ አካላትና ምድባቸው መጠነኛ መረጃ ለመስጠት ሞክረናል። ዛሬም ከዚያ በመቀጠል በተለይም ጋላክሲዎች ላይ ትኩረት አድርገን መረጃ እንድታገኙ እናደርጋለን። ህዋ እጅግ ሰፊና አሁን ባለው መረጃ እየሰፋ ያለ ስፍራ ነው። በውስጡም የተለያዩ አካላት ይገኛሉ፣ ጋላክሲዎች፣ በጋላክሲዎች ውስጥ ከዋክብት ፕላኔቶች፣ አስቴሮይዶች፣ ኮሜቶች፣ ሳተላይቶችና መሰል አካላት ይገኛሉ። ከምድር 20 የብርሃን ዓመት ግሊዝ 581 የተባለች ኮከብ ነች። ከእኛ ፀሐይ ጋር ተመሳሳይ ዕድሜ አላት። ይች የኮከቧ ፕላኔት ከራሷ ፀሐይ በትክክለኛ ርቀት ላይ ትገኛለች። ካለችበት ወደ ፀሐዩ የተጠጋ ውሃ ይፈላል፣ የራቀም በረዶ ይሆናል። ሕይወት ሊፈጠር የሚችልበት ትክክለኛው ሁኔታ ላይ ነች። የሆነ ኮሜት ከመታትና ውሃና ኦርጋኒክ ነገሮችን ከሰጣት እንደኛ ያለ የተወሳሰበ ህይወት፣ ምናልባትም እንደኛ የመሰለ ስልጣኔም ጭምር አሁን በዚያ ሊኖር ይችላል። ወደ ህዋ ጉዞ በሚል ጋላክሲዎችን አስመልክቶ ከተሠራ አንድ ዘጋቢ ፊልም የተቀነጨበ ነበር። የሰው ልጅ በአሁኑ ጊዜ በተለይ እንደ ምድር ሕይወትን የሚያኖር ፕላኔት ወይም ሌላ የጠፈር አካል ይኖር ይሆን የሚል ከፍተኛ ጉጉት አድሮበታል። ይህን ለማረጋገጥም እየደከመ ይገኛል። ዛሬ በህዋ ውስጥ ከአምስት ሺህ የማያንሱ ፕላኔቶችን ማግኘት ተችሏል። ከእነዚህ ደግሞ በብዙ ነገራቸው መሬትን የሚመስሉ፣ ሕይወት ይኖርባቸው ይሆናል የሚል ጥርጣሬን ያሳደሩ በርካታ ፕላኔቶች ይገኙባቸዋል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ ዶክተር ገመቹ ሙለታ ከነዛ ውስጥ ደግሞ ወደ መቶ የሚሆኑት የእኛም መሬት የሚመስሉ ተገኝተዋል። አሁን መሬታችንን ስፔስ ስቴሽን ላይ ሆነን ስናያት ያላት ቀለም እና እዚህ ሆነን ማርስን የምናይበት ቀለም ትንሽ ለየት ይላል። ለምን የነሱ አካባቢ ነው የሚወሰን፣ የነሱ አትሞስፈር። ልክ እንደዛ መሬትን የሚመስሉ እስከ መቶ ድረስ ተገኝተዋል። እንግዲህ ፍጥሮ ይኖርበት አይኖርበት ገና ኢንቴሊጀንስ ላይፍ ይኖርበት አይኖርበት እየተጠና ነው። ይህ ጀምስ ዌብ ስፔስ ቴሌስኮፕ የሚባለው ይህን ለማጥናት ነው ዋናው አላማ። ኤግዞ ፕላኔት ኤግዞ ፕላኔት ማለት ውጭ ፕላኔት፣ ከኛ ሶላር ሲስተም ውጭ ያሉትን ፕላኔቶች ማሰስ። በየጊዜው በየጊዜው ይገኛሉ በቅርብ ጊዜም የእኛ ጎረቤት ኮከብ አልፋ ሰንቸሪ አልፋ ሰንቸሪ አካባቢ ፕላኔቶች ተገኝተዋል። ዋናው ግን ፕላኔቱ ላይ ምን አለ? የአየር ሁኔታቸው ምንድን ነው? ጂኦሎጂያቸው ምንድን ነው? የሚለው ገና እያደገ ሲሄድ ይደረስበታል። የቴክኖሎጂው የመጠቀም ሄድ ህዋን የበለጠ ለማወቅና ባሪውን ለመረዳት ያስችላል። ከዚህ ባሻገር የመስኩ ቴክኖሎጂ እድገት ምድር ላይ ለምንጠቀምባቸው ቴክኖሎጂዎች ምን ደጋ የራሱ ሚና ሊኖረው እንደሚችል አጠይቅም። እዛ ጋር የምንጠቀምበት ቴክኖሎጂ ደግሞ ምድር ላይ መጥቶ የሰውን የዕለት ተዕለት ኑሮ ያቃልላል። ብዙ ነገሮች እንደዚህ አሁን ለምሳሌ የፀሐይን ውስጣዊ አካል ለማጥናት የተሰራው ማግኔቲክ ሪዞናንስ ኢሜጂንግ እመራ ኬሞቴራፒ፣ ኬሞቴራፒ የተሰራው ኢንፍራሬድ ተርሞሜትር፣ ኤክስሬይ፣ እነዚህ የተሰሩት በአስትሮኖሚ እና አስትሮፊዚክስ ጥናት በእነዚህ የህዋ አካላት ትን ለማጥናትና የአኗኗራቸውን ሁኔታና የአፈጣጠራቸውን ሁኔታ ለመረዳት የተሰሩ ኢንስትሩመንቶች ናቸው። ብዙን ጊዜ ምድር ላይ የምንጠቅም ሲሲዲ ካሜራ ዋይፋይ ዋይርለስ ፊደሊቲ ከመጣ ከዛ ኮነ ሬዲዮ ሬዲዮ ቴሌስኮፕ የምንጠቀም ሬዲዮ ካረንቲ ላይ የምንጠቀመው የሬዲዮ ኮሚኒኬሽን የመጣው መጀመሪያ ሲግናል በጣም በርቀት ላይ ያለውን ጋላክሲ ያጠኑት ከዛ የሚመጣ ሲግናል ነበር። ሲግናሉ አይታወቅም። ፋይናሊ ስጠና ሲግናሉ ሬዲዮ ዌቭ ሬንጅ ውስጥ ነው ያለው። ስለዚህ ሬዲዮ ዌቭን የሚለቅ በእኛ ዩኒቨርሲቲ ውስጥ ሬዲዮ ዌቭ አለ። ይሄን ሬዲዮ ዌቭ ደግሞ ምድር ላይ ተጠቀምንበት ተ እሱ ሲስተም ተጠቀምንበት፣ ተደረስንበት፣ ለምድር ተጠቀምንበት። አሁን የሰው ልጅ በተለይ ያልተማረው ህብረተሰብ ክፍል ሊረዳው የሚገባው ስለ ህዋ ስለ ጠፈር ስናጠና በተለይ እንደኛ ባሉ በታዳጊ ሀገራት እንደዚ አይነት ጥናት ብዙም አስፈላጊ አይመስላቸውም። ግን ምን ያክል ጥቅሙን እያየን ነው። ወደ ሌላ ጥያቄ እንለፍና ጋላክሲዎች ብዙ እንደሆኑ ነው የምናውቀው። እስካሁን እንደምገምተው እንዲሁን መረጃ ሳስስ እስከ ሁለት ትሪሊየን ሊደርሱ ይችላሉ። ቢያንስ ግን የሰው ልጅ አሁን ከመቶ እስከ መቶ ሃያ አምስት ቢሊየን ጋላክሲዎች እንዳሉ አረጋግጧል የሚሉ አይነት መረጃዎች አንብቤ ያለሁ እንደው ምን ያክል ጋላክሲዎች አሉ? እስኪ በእናንተ መረዳት እኔ አሁን ከዛም ከዚህ የቃረምኩት ነው። የትኛው ትክክል ነው የሚለውን እርግጠኛ አይደለም። ለዛ ነው እርግጠኛ ለማድረግ እስከ ምን ያክል ድረስ አሁን ምን ያክሎቹ ተደርሶባቸዋል? እንደው ወደፊትስ ገና እስከዚህም ልናገኝ እንችላለን ብለን የምንተነበየው ነገር አለ? ጋላክሲዎች መጀመሪያ ላይ የእኛ ጋላክሲ ሚልክዌ ብቻ ነው ተብሎ ይታመን ነበር። እዛ ህብል ስፔስ ቴሌስኮፕ በኦፕቲካል ሬንጅ ኦፕቲካል ማለት የሰው አይን የሚያይበት ሬንጅ አለ ዌቭ ሌንግዝ ና ፍሪኩዌንሲ ሬንጅ በዛ ሬንጅ ማየት የሚችል ተላከ፣ እሱ ነው። ኢቭን ከኛ ጋላክሲ ውጪ ሌላ ጋላክሲዎች፣ ብዙ ጋላክሲዎች እንዳሉ ወደ መቶ ቢሊየን የሚሆኑ ጋላክሲዎችን አየ። ስለዚህ ምን ይሆናል? ይህ ጋላክሲ እሱ ያየበት ያ ቴሌስኮፕ የደረሰበት ያ ቴክኖሎጂ ነው የደረሰበት እንጂ ከነሱ ጀርባም ሌላ አለ እንደዚሁ በየጊዜው በየጊዜው አሁን ደግሞ በሬዲዮ ቴሌስኮፕ፣ በኤክስሬይ ቴሌስኮፕ፣ በጋማ ሬይ ቴሌስኮፕ ይታያሉ። ልክ አንተ እንዳልከው አሁን ከትሪሊየን በላይ ጋላክሲዎች አሉ፣ ተገኝተዋል። በየቀኑ ነው የሚቀይረው የሚቀይረው ለምን? እኛ የምንጠቀምበት ቴሌስኮፕ ነው የሚወስን። አሁን ለምሳሌ ጄምስ ዌብ ስፔስ ቴሌስኮፕ ደግሞ ሌላ ሌላ ከዚህ በላይ ኢንፎርሜሽን ወይ ደግሞ መረጃን ይዞ ሊመጣ ይችላል። ያው ህብል ስፔስ ቴሌስኮፕ ያየውን ይሄኛው በጣም ጥርት አድርጎ እያየ ነው እያነሳ ነው። የሚገርም ነው በጣም እና ስቲል ቁጥሩ እዚህ ጋር ይቆማል የሚል ነገር የለም። ግን ትሪሊየንስ ውስጥ ገብቷል። በጋላክሲዎች መካከል ክፍት ቦታ እንዳለ ይታወቃል። በህዋ አፈጣጠር ላይ ስናወራ ይሄ ዳርክ ማተር የሚባለው እንግዲህ ለመታየት ወይ ብርሃን አመንጪ ወይ ብርሃን አንጸባራቂ መሆን አለበት። አንድ ነገር ህዋ ውስጥ ያለ ነገር ወይ ራሱ ልክ ከዋክብት በፊዥን ምክንያት ብርሃን እንደሚያመነጩት የእነሱን ብርሃን ደግሞ አንጸባርቆ ወይም ሪፍሌክት አድርጎ ካልሆነ በስተቀር ልናያቸው የማንችላቸው ነገሮች አሉ። ከእነኚህ ከሁለቱ ውጪ የሆነ ነገር ይኖርበት ይሆን ወይስ እንዲሁ ቫኪዩም ነው ወይም ባዶ ነው? ትርፉ ቦታ ኢምፒቲ ስፔስ ይላሉ፣ በኮንቬንሽናል እንዲሁ በተለምደው በዩኒቨርሲቲያቸውን ውስጥ ግን እንደ አስትሮፊዚክስ ባዶ ቦታ የለም። ስለማናያቸው ነው እንጂ ጋላክሲ እና ጋላክሲ መካከል ጋላክሲ የለም አይደለም። አንድሮሜዳ እና ምልክዌ መካከል ሌላ ጋላክሲ የለም እንዲሁ ስፔስ አለ። በእኛ ምልክዌ እና በእኛ በአንድሮሜዳ መካከል ያለው ርቀት ሁለት ነጥብ አምስት ሚሊዮን የብርሃን አመት ነው። ጎረቤታችን ነው እንግዲህ ይኛ ጎረቤት ጋላክሲ አንድሮሜዳ። በዚህ መካከል ግን የማይታይ ነገር አለ ኢንተርጋላክቲክ ሜዲየም። ይሄ ኢንተርጋላክቲክ ሜዲየም ማለት በጋላክሲ እና ጋላክሲ መካከል ያለው ቦታ ላይ የማይታዩ ነገሮች አሉ። ግን የዩኒቨርሲቲ ማስ በኮስሞሎጂካል እና ሪሌቲቪስቲክ አስትሮፊዚክስ አለ ኢኩዌሽን አለው የሲምፕል ኢኩዌሽን ካልኩሌት ስደረግ ማሱ በጣም ትልቅ ነው። የነዚህ ባሪዮኒክ እና የምታዩ በአይን የምታዩና በቴሌስኮፕ የምታዩ ነገሮች እነዚህ ኤሌክትሮማግኔቲክ ራዲዬሽን የሚያመነጩ ነገሮችን ደግሞ የነሱን ማስ ወይ ደግሞ የእነሱን ክብደት በአንድ ላይ ስንወስድ ደግሞ ምን ይሆናል? በጣም ከዛ ያንሳል። ስለዚህ ምንድን ነው ወይ የእኛ የሰው ልጅ በአሁኑ ሰዓት የደረሰበት እውቀት ወይ ደግሞ ፊዚክስ ያንም መግለጽ አልቻልም ወይ የሆነ ነገር አለ። ባዶ ግን አይደለም። ባዶ ግን አይደለም። ለምን ባዶ እንዳልሆነ የሚያሳየው፣ ባዶ እንዳልሆነ የሚያሳየው ምን መሰለህ? አሁን የእኛ ሚልክ ወይና የእኛ አንድሮሜዳ ይሳሳባሉ፣ ስለተቀራረቡ ያ እንግዲህ በአስትሮፊዚክስ እቺ ቅርብ ነው የሚባለው እንግዲህ ስለተቀራረቡ፣ አዎ ይሳሳባሉ። ከዛ ውጭ ያሉት ደግሞ በጣም ከኛ ርቆ ያሉት ደግሞ ከኛ በጣም የሮጡ ነው ወደ ሌላ ቦታ ለምን እንዴት ጋላክሲዎች እርስ በእርሳቸው መሳሳብ? ቲቶ እንዴትስ አንዱ ከአንዱ ወደ ሌላ ቦታ ይሮጣል? ተቀራርቦ ያሉት ይሳሳባሉ። ሎካል እንለዋለን፣ ስሞል ስኬል። በትልቁ ደግሞ ስናስብ በጣም እየሰፉ እየሮጡ ነው። ለዛ ነው የእኛ ዩኒቨርስ እየሰፋ ነው የምንለው። ስለዚህ በዚህ ላርጅ ስኬል ላይ ስናስብ በእነሱ መካከል ያለው የሚገፋቸው ነገር አለ። ይሄንንም ወደዚህ የሚገፋ ይሄንንም ወደዚህ የሚገፋ ያ የሚገፋቸው ነገር ምንድን ነው? ዳርክ ኢነርጂ። ኢነርጂ የሆነ ኢነርጂ አለ እኛ መግለጽ ያልቻነው ነው። የሆነ ኢነርጂ አለ። ያልታወቀ ኃይል አለ። ያ ኃይል ዳርክ ኢነርጂ ተባለ። ያ ዳርክ ኢነርጂ የዩኒቨርሲቲ ፐርሰንቴጅ በብዛት ይይዛል። አንድ ላይ ወደ 95 ፐርሰንት ይይዛሉ። እና የክብደቱ የእኛ ዩኒቨርስ ክብደቱ ደግሞ ሚስ የተደረገው ክብደት ደግሞ ዳርክ ማተር እንለዋለን። ስለዚህ በመሀላቸው ያለ ነገር ይኖራል ነው እኛ ግን መረዳት አልቻልም። በጋላክሲና ጋላክሲ መካከል እጅግ ሰፊ ቦታ አለ። ይህ ክፍት የሚባለው ቦታ ግን ክፍት አይደለም። የሰው ልጅና እስካሁን የፈጠራቸው መሳሪያዎች ማየት ያልቻሉት እጅግ በርካታ ነገር አለው። ይህ ምንነቱ የማይታወቅና የማይታይ ቁስ ዳርክ ማተር በሚል የሚታወቅና በግልጽ ለመታየት ጊዜውን የሚጠብቅ ነገር ነው። ከዚህ ባሻገር የማይታወቅ ህዋ ላይ የተለያዩ ክስተቶችን የሚፈጥር ዳርክ ኢነርጂ የሚባል ኃይልም አለ። ይህም ቢሆን እስካሁን ምንነቱ አልታወቀም። ይህን ለመረዳት ካረንትሊ አሁን ባለንበት ጊዜ የሰው ልጅ ኢንፎርሜሽን ለመቀበል ኤሌክትሮ ማግኔቲክ ራዲሽን ይጠቀማል። ነገር ግን ይህን ኤሌክትሮማግኔቲክ ራዲሽን በመልቲ መሰንጀር አስትሮኖሚ በኒውትሮን ኒውትሪኖና በግራቪቴሽናል ዌቭ ብተካ ብዙ ብዙ ብዙ መረጃ እናገኛለን ከዚህ የበለጠ። ስለዚህ የነገ ትውልድ ይህን ሊሰራው ይችላል። አሁን አለ። አሁን መልቲ መሰንጀር አስትሮኖሚ አለ። ጥናቱ ተጀምሯል። ማልቲ መሰንጀር አስትሮኖሚ ኒውትሪኖን መጠቀም ከቻል ኒውትሪኖ ከማንኛውም ነገር ጋር አይጋጭም። ኢንተራክት አያደርግም። ኤነርጂ አይለቅም። ኤነርጂ ከሌላ አይቀበልም። ልክ እንደያዘ ነው የሚሄድ። ይሄም መሬት ፐነትሬት አድርጎ በስቶ በታች ሊወጣ ይችላል። ፀሐይም በዚህ በስቶ በዛ ሊወጣ ይችላል። ስለዚህ ልክ የያዘውን ኢንፎርሜሽን ወይ ደግሞ መረጃ እንዳለ ይዞልን ይመጣል ማለት ነው። ግራቪቴሽናል ዌቭም እንደዛው ነው። ግራቪቴሽናል ዌቭ አስትሮኖሚም እንደዛው ነው የሚያጠናው። ግራቪቴሽናል ዌቭም ከሌላው ጋር ኢንተራክት ስለማያደርግ ከሌላ ነገር ጋር ተጋጭቶ ወይ ኤነርጂውን ለቆ ወይ ኤነርጂ ከዛ ደግሞ ጌይን አድርጎ ያግኝቶ ተረባብሻው ይመጣል፣ እንዳለ ነው የሚመጣው። ስለዚህ ያንን የኔጌቲቭ ልድ ያንን ልጠቀምጫ እኛ የምንኖርበት ነጩ ወይም ወተታማው ጋላክሲ የሚባለው ሚልክ ዌይ ምንድን ነው ገጽታው? ምን ያክል ኮከቦች አሉት? ከእሱ እንነሳና በትኩረት ፀሐይ ላይ የምናወራው ነገር ይኖረናል። ግን እስኪ ስለ ሚልኪ ወይ ቅርጹ ያለው ይዘት ምን ያክል ኮከቦች አሉት፣ ትልልቆች፣ ትንሾች፣ መካከለኛ ኮከቦች ምን ያክል እዚህ ላይ ስ የሆነ ነገር ነው ሚልኪ ወይ እኛ የምንኖርበት ጋላክሲ ነው። ልክ እንደ ሌሎቹ ጋላክሲዎች በትሪሊዮን የሚቆጠር ወደ ቱ ታይምስ ቴን ዘ ፓወር ኦፍ ትዌልቭ ወይ ደግሞ ቱ ቱ አፕ ቱ ፎር ይባላል። እስካሁን ድረስ ለምን? በጣም ደብዘዝ ያሉ ኳኪብት ለማየትና ለመቁጠር በጣም ስለሚያስቸግሩ በጣም አድቫንስድ የሆነ ቴሌስኮፕ ያስፈልገዋል። ቁጥሩም እየጨመረ ይሄዳል። መጀመሪያ ወደ መቶ ቢሊየን ሲባል ነበር፣ ከዛ ወደ ትሪሊየን ገባ፣ ከዛ ኢቭን ከሁለት እስከ አራት ትሪሊዮን ኮከቦች ይኖሩታል ሚልክዌ። ከነዚህ ኮከቦች ውስጥ የእኛ ፀሐይ አንዷ ናት። እሷም ኮከብ ናት። የእኛ ስለሆነች ፀሐይ ብለን ስም አወጣን። ይባል ቅርጹ ምን ይመስላል? የሚልክ ዌይ ቅርጽ የሚልክ ዌይ ቅርጽ ስፓይራል ነው የሚባለው በእንግሊዝኛ እንዲህ ስፓይራል ጋላክሲ ይባላል። ስፓይራል ጋላክሲ የምንላቸው በአሁኑ ጊዜ ወጣት የምን ያንክ በነገራችን ላይ ብዛታቸውም ብዙ ነው የሚል ነገር ሰምቻለሁ። ነው ሰባ ሰማንያ ፐርሰንት የሚሆኑት ጋላክሲዎች እስካሁን የሚታወቁት ስፓይራል ቅርጽ ነው ያላቸው ቅርጽ ያላቸው ሌሎቹ ደግሞ ኢሊፕትካል ትንሽ ያረጁ ይሄ ስፓይራሊቲያቸውን የተውት ወደ ማርጀት፣ ይሄ ኳክብቶቹ ፈንድቶ ፈንድቶ ፈንድቶ በጣም ፓሲቭ የሆኑ ቅርጽ ያሳጡት ማለት ቅርጽ ኢሊፕቲካል ይሆናል። ልክ እንደዚህ ኢሊፕቲካል፣ እነዚህ ጅራፍ የመሰሉት ነገሮችን አንድ ላይ የጨምቃቸውና እንደ ኢሊፕቲካል ሆነው ይቆያሉ። ሌሎቹ ደግሞ ኢሬጉላር። አዎ፣ አድማጮቻችን ስፓይራል ስንል እንግሊዝኛ ስለሆነ ግራ እንዳይላቸው የቀንድ አውጣ ቅርፊት ቅርጽ ማለት ነው። ከመሀል ይነሳና በአንድ አቅጣጫ ዙሪያውን እየሾረ የሚሄድ የቀንዳውጣ ቅርፊት ቅርጽ ያለው ማለት ነው። እስፓይራል ስፓይራል የሚባለውን ቅርጽ ለማስረዳት እናቶች እንጀራ የሚያሰፉበትን ሽክርክሪት መጥቀስ ይቻላል። ልዩነቱ እናቶች እንጀራውን ሲያሰፉ ሽክርክሪቱን የሚጀምሩት ከዳር በመነሳት ነው። እስፓይራል ቅርጽ ግን በተቃራኒው ከመሃል ነጥብ በመነሳት ዙሪያ ጥምጥም እየሰራ የጥምጥሙ ስፋት ትክክለኛ ክብ ሳይሆን እየሰፋ እየሰፋ የሚሄድ ነው። በአጠቃላይ ስፓይራል ቅርጽን የቀንድ አውጣ ቅርፊት ቅርጽን ፈልጎ በማየት መረዳት ይቻላል። በነገራችን ላይ ይህ ቅርጽ በምድር ላይ በብዙ ነገሮች አፈጣጠር ላይ የሚንጸባረቅ ቅርጽ ነው። በነገራችን ላይ ብዙ ነገሮች በዚህ በስፓይራል የሚገለጹ ነገሮች አሉ። ስነ ፍጥረት ውስጥ መሬት ላይ የአበቦች ፖለንግሬን የሚያፈሩበት እንትን ራሱ ድርድሩ፣ ለምሳሌ የሰንፍላውር የሚባለው የሱፍ አበባ የእሱ ፍሬዎቹ የተደረደሩት በስፓይራል ቅርጽ ነው የሚል ነገር አለ። ብዙ ስለ ስፓይራል ብዙ ስለሰማሁ ብዙ ነገር ነው ስለ ሚልክዌ ወይም ስለ እኛ ጋላክሲ ስናነሳ እንደተባለው ቅርጽ ውስጥ ስፓይራል ሆኖ ግን ምን ይባላል? እንደ ዲስክ ቅርጽ ወረው ወረው ዲስክ ቅርጽ መሀል ላይ ያበጠ ሆኖ፣ አዎ መሀል ላይ ያበጠ ሆኖ ወደ ላይና ወደታች ያበጠ ላይና ታች ባይኖርም ወደ ላይና ወደታች ያበጠ ቅርጽ ኖሮት ዙሪያውን እየሳሳ የሚመጣ ነው የሚል ነገር አለ። ዙሪያኑ እየሳሳ መሀል ላይ እንግዲህ ማሲቭ ብላክሆል በጣም ከባድ የሆነ ብላክሆል አለ ሳጅታሪየስ ኤ የምንል ያንን ተጠቅመን ነው የሚልክ ዌይ ጋላክሲ ማሱን ራሱ ምን ካልኩሌት የምናደርገው እኛም ምን ይሽከረከረ የእኛ ሶላር ሲስተም በጋላክሲ ሰንተር የሚሽከረከርበት ስፒድ ተጠቅመን ማሱ ወዲያው ይገኛል የጋላክሲያችን ማስ። ስለዚህ ያ መሀል ላይ ያለው ከአምስት እስከ ስድስት ቢሊየን የእኛ ፀሐይ ክብደት በላይ ያለው በጣም ማሲፍ ብላክሆል መሀል ላይ አለ። ጋላክሲዎቹ የሚሽከረከሩት በብላክ ሆል ዙሪያ ነው። እያንዳንዱ ጋላክሲ ብላክ ሆል ሊኖረው ይችላል። ኦፍኮርስ ብላክ ሆል አላቸው። የተለያዩ ቦታ ራሱ ይኖራቸዋል። ብላክ ሆል ራሱ ይለያያል እኮ መጠኑ። አሁን የእኛ ፕላኔቶች የእኛ ፕላኔት መሬቴን ውስጥ የእኛ ፕላኔቶች የእኛ ሶላር ሲስተም ውስጥ ያሉ ማለት ነው ስምንቱ ፕላኔቶች በፀሐይ ዙሪያ ይሽከረከራሉ አስትሮይዶቹም ኮሜቶቹም ይሽከረከራሉ። ለምንድ ነው የሚሽከረከሩት? የእኛ ፀሐይ ከነዛ ክብደት በላይ ስለሆነች ስበታ ይል ይዛቸዋለች። እነሱ ደግሞ ወደ ውጭ ስለ የማፈንገጥ እሷን ወደዚህ ትስባለች። እነሱ ወደ ውጭ የማፈንገጥ በዛ። ይሄ ሰንትሪፉጋልና ሰንትሪፔታል የሚባለው ያ እነዚህ ፎርሶች ኳልባ የሆኑ ምን ይሆናል? የእኛ ፕላኔት ወይ ይጠፋል፣ ዝም ብለው ስፔስ ተበትነ ይላል። አሁን ተይዘዋል በዛ ኃይል እንደዛው ገላክሲ ደግሞ እነዛ ኮከቦች እነዚህ ቢሊየንስ ትሪሊየንስ የሚሆኑ ኮከቦች በዛ በእምብርቱ ዙሪያ ይሽከረከራሉ። ስለዚህ እምብርቱ ቀላል ነገር መሆን የለበትም። በፊዚክሱ ስ በጣም ከባድ ነገር ነው፣ ክብደቱ በጣም ከባድ ነው። እንግዲህ እስካሁን የተደረገበት ዙሪያ ያሉ ኮከቦችን ሁሉ መሰብሰብ የሚችል አቅም መያዝ የሚችል አቅም ሊኖረው ይገባል። ኖርማሊ ክላስተር የማላቸው ኖርማሊ ስታሮች ክላስተር የምንል በመቶ እስከ ቡድን ማለት ቡድን በቡድን እዛው ጋላክሲ ውስጥ ሆነው እዛው ጋላክሲ እየተቀራረቡ እየተቀራረቡ በቡድን በቡድን እርሳቸው ላይ እየተደራጁስበተይል ው አፕላይ እያደረጉ እየተደራጁ ይኖራሉ። ግን በዛው ጋላክሲ መካከለኛ ወይ ሰንተር ዙሪያ ይሽከረከራሉ። ስለዚህ ያ ነገር ማሲቭ መሆኑ አያጠራጥርም። ማሲቭ ነው። የእኛ ኮኮብ ቤት ነው ያለችው ሚልኬ ውስጥ አሁን እንግዲህ እንደገለጽ ነው ሚልክዌ መሀል ላይ ዋናው ማስ ያለበት ይሄ አበጦ ክፍል ያልነዋለ ወደ ዳር ደግሞ እየቀነሰ እየሳሳ ይሄዳል። ገናል ታዲያ የኛ ኮከብ የት ጋ ነው ያለችው? የእኛ ኮከብ ወይም የእኛ ፀሐይ የእኛ ፀሐይ ኦፍ ኮርስ የእኛ ሶላር ሲስተም ማለት እንችላለን። የእኛ ሥርዓተ ፀሐይ የሚገኘው ከእኛ ጋላክሲ ሃያ ስድስት ሺ ላቲር የብርሃን መት የብርሃን ዓመት ላይ ትገኛለች። በዛ መሀል እንደ በከዛ መሀል ላይ የምትገኘው በቅርጹ በኦሪዮን ዳር አካባቢ ለማለት በኦሪዮን ዳር አካባቢ ትገኛለች። የስፓይራሎች ኦሪዮን፣ ፐርሱስ፣ ሰረስ አሉ። እሷ ደግሞ በኦሪዮን ዳር አካባቢ የእኛ ሶላር ሲስተም ትገኛለች። ያ አካባቢ ደግሞ ከጋላክሲያችን መካከለኛው ቦታ የሚርቀው ሀያ ስድስት ሺህ ብርሃን ዓመት ነው። በጋላክሲው በዳር አካባቢ ነው የምትገኘው። መሀሉ ዋናው ማስ ያለበት አካባቢ አደለችም። ወይም ዋናው ክፍል ያለበት አደለችም። ወደ ዳሪም ውጭም አይደለችም። ውጭም አይደለም። ውጭማ ከሆነች አካላት ሆነው ውጭም ብትሆን ሌሎቹ ያረጁ ናቸው። ወደ ውጭ ስፔል አድርጎ ያሉት ወጣ ወጣ ብለው ያሉት ሀሎ ይባላል። እሱ ወደዛ አካባቢ ነው ያሉት። እነዚህ ያንግ ወይ ደግሞ ወጣት ወጣት የሆኑ እስካሁን ድረስ አሁን ኢቮሉሽናቸውን ያልጨረሱ የኑሮ ሂደታቸውን ያልጨረሱ ከዋክብትና እነዚህ ጋዞች የሚገኙት በስፒራሉ አርሚ ላይ ነው። ስፒራሎች አሉ አይደለም? በዛ በዛ ላይ ነው ያሉት። የእኛ ደግሞ በኦሪዮን አርሚ ላይ ትገኛለች። በውስጠኛው ስፓይራል ስንል የሚሽከረከረው ተበታት ነው ያሉት። ደግሞ ትንሽ እድሜያቸው የሄዱ እና ከመስመሩ ከስፓይራሉ ውጭ የሆኑት አሉ። ክቡራትና ክቡራን የዚህ ዝግጅታችንን ማጠቃለያ ሳምንት ይዘን እንመለሳለን። ዶክተር ገመቹ ሙለታን ግን አመሰገንን። የዛሬውን አበቃን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው።